የኮሮና ቫይረስ ስርጭት ዳግም የአውስትራሊያ ከተሞችን ማስጨነቅ ጀምሯል። የቫይረሱን ስርጭት ለመግታት የተለያዩ ግዛቶች የእንቅስቃሴ ገደብ እየጣሉ ሲሆን በተለይ በቀን ትልቅ በቫይረሱ የተጠቁ ሰዎች ቁጥር እያስመዘገበች ያለችው ሲድኒ የተጣሉ ገደቦችን የሚጥሱ ሰዎች ላይ የሚጣለው ቅጣት ወደ 50 ዶላር ከፍ እንዲል ተደርጓል። ልጆች ትምህርት በኦንላይን ቤት ውስጥ ተቀምጠው እንዲማሩ መደረጉ በስነልቦና አእምሮና ማህበራዊ እድገት ላይ ተጽዕኖ እንደሚያሳድር ባለሙያዎች የሚገልጹ ሲሆን እንደ መፍትሄ የሚያስቀምጡት ገደቦች ለምን ያህል ጊዜ እንደሚቀጥሉ ምንም እርግጠኝነት ባለመኖሩ ወላጆች ከምንጊዜውም በተለየ ለልጆቻቸው ጊዜ ሊሰጧቸው እንደየስሜታቸው በመምከርና አጠገባቸው በመሆን ኃላፊነታቸው ሊወጡ ይገባል ይላሉ። በኮሮና ቫይረስ ምክንያት ትምህርት ቤት መዘጋቱ በወላጆች ላይ የፈጠረውን ጫና በተመለከተ ያናገርናት የሲድኗዋ ነዋሪ እና የአንድ ወንድ ልጅናት የሆነችው ወይዘሮ ፋናይ በየነ ልጄ ቤት ውስጥ ተቀምጦ መማሩ የእኔን እገዛ ስለሚያስፈልገው ስራዬን ለጊዜው ለማቆም ተገድጃለሁ ስትል ትናገራለች። ትምህርት ቤት እና እቤት መማር እጅግ በጣም ይለያያል። በተለይም ደግሞ እንደኛ በሁለተኛ ቋንቋ ወይም በሁለተኛ ዜግነት በውጭ ሀገር ለምንኖር ሰዎች እጅግ በጣም ከባድ ነው። የኔ ልጅ በአጋጣሚ ትንሽ ነው ትንሽ ነው ስለ ከአስር ዓመት በታች ነው እና ኃላፊነቱን እሱ አይወስድም ማለት አልገባውም ገና ትምህርቱ ለሱ መሆኑን እና ሁሉንም ነገር ያው ከኔ ነው የሚጠብቀው። አሁን መስራት አለብህ፣ አሁን ይሄን መጨረስ አለብህ፣ አሁን እንዲህ ማረግ አለብህ ካላልከው ራሱን ቆይ ይሄን ልስራ ይሄን ብሎ ራሱን ችሎ አይቀመጥም። ስለዚህ ያ በጣም ታይም ኮንሲዩሚንግ ነገር ነው። ያ እጅግ ከባድ ነው። ሌላው እኔ በራሴ ሳየው ሀገሬም እያለሁ ትንሽ ተምሬ ነበረ እዚህም ከመጣሁት ተምር ያለው ብዙ ቻሌንጅ አይደለም፣ ግን እኔ በራሴ የሌላውን ሳስበው በተለይ ከኢትዮጵያ ለመጡ እናቶች ብዙም የትምህርት ባክግራውንድ ለሌላቸው እጅግ በጣም ከባድ እንደሚሆን እገምታለሁ ምክንያቱም እንዳልኩ ቋንቋ ነው። በዛ ላይ ከቋንቋው ባሻገር ደግሞ አሁን በአዲስ ቴክኖሎጂ ነው ትምህርቱ እየተሰጠ ያለው እና ያንን ቴክኖሎጂውን ራስን አፕዴት አድርጎ ነገሮችን አስተካክሎ ለልጆች በሚገባ ቋንቋ ደግሞ እንደገና ያንን አስረድተ ከሌላው ተማሪ እኩል እንዲሄዱ ማድረግ ቀላል አይደለም። ግን እግዚአብሔር ይመስገን ያው በሚሆነው እያደረግን ሰው በተፈጥሮ የሆነ አዳፕቴሽን ሜካኒዝም የሚባል ነገር አለ እና ለሚመጣው ነገሮች ራሳችንን ከሚመጡ ከችግሩ ከመፍትሄው ጋር ስለምናገናኝ ያንን እየተጠቀምን እንግዲህ እየተረዳዳን ያለን። የእኔ ስራ ከሕክምና ጋራ የተያያዘ ስለነበረ በኦንላይን መስራት አልችልም። ያንን መስራት ስለማልችል ኮምፕሊት፣ ሙሉ በሙሉ ነው አሁን ስራዬን አቁሜ ያለው ስራዬን አቁሜ የሙሉ ቀን ስራዬ ልጄን መንከባከብ እና ልጄን ማስተማር ነው። ስራው መተው አንድ ነገር ሆኖ ሳለ ኦንላይን ደግሞ የምትሰራ ቢሆን ደግሞ ያ ደግሞ በጣም ከባድ ይሆናል። እኔ ግን አሁን አት ዘ ሞመንት ልጄን ብቻ ስለሆነ ማደርገው ስራዬን መተው፣ ይሄ ሌላ ደግሞ የሚያመጣው የራሱ ጫና ቢኖርም ጊዜን በተመለከተ ግን አግባቡ እየተጠቀምኩ ነው። የሶስት ልጆች እናት የሆነችው ወይዘሮ ሰናይት ጌታቸው ልጆች ቤት ውስጥ መማራቸው ከባድ ነው፣ ለልጆችም ማሰልቺ ነው። ሁሉንም ኃላፊነት መውሰድ ቀላል አይደለም። ትምህርት ቤት መቼ ነው የሚከፈተው የሚለው ጉጉት ቢኖርም ፈጣሪ ቀላል እንዲያደርገው እንጸለያለን ትላለች። ሰናይት ጌታቸው እባላለሁኝ የምኖረው ሲድኒ ነው። እዚህ ሀገር ከመጣሁ አሁን አስር አመት ሆኖኛል። የሶስት ልጆች እናት ነኝ የአንድ ሴት እናት ነኝ። በአሁኑ ሰዓት ሎክዳውን ላይ ያለ ነው ትንሽ ይከብዳል። ምክንያቱም ልጆች በተለይ ሲኖሩ ከቤት ውስጥ ግዴታ እኛን የምናስተምራቸው ትምህርት ቤት አይሄዱም። እንደገና ደግሞ የቤት ውስጥ ነገር ራሳችንን መቼም እንደ ሀገር ቤት ስላልሆነ ሰው አለንና ሰው ይሰራልናል ብለናንም ግዴታ ራሳችንን የቤት ሁሉም ነገር የሚሰራው እንደገና ደግሞ ልጆችንም የምናስተምራቸው እኔ በተለይ ሁለቱ ትልቀኛው እንኳን ደና ነው። የአራተኛ ክፍል ተማሪ ነው። ያው እስኪል እሱም እርዳታ ይፈልጋል። መከታተል አለብኝ። ካልተከታተልኩት እሚት የሚያረጋቸው ነገሮች አሉ። አንዳንዴ የመሰልቸት ልክ እንደ ትምህርት ቤት አይደለም። ምክንያቱም ትምህርት ቤት ያው አስተማሪ እያንዳንዷ ነገር ይቆጣጠራቸዋል። ቢሰለችም ግዴታቸው ስለሆኑ ይማራሉ። በቤት ውስጥ ሲሆኑ ግን ተለቸን ይሉሃል። ደከመኝ ይላሉ። ገባ የዛን ጊዜ እኛ ደከመን ሲሉን ምንም ማድረግ አንችልም ቁጭ በሉ ስላለ ያን ጊዜ ብዙ ነገር ምን ሲያደርጋሉ። እንደገና ደግሞ ሰኔ ምን በሰላይ ትንሹ ያስቸግራልና በጣም ትልቹ ነው ገና ኪንዲ ተማሪ ነው። በጣም በትንሽ ነገር በቃ ግማሽ ሰዓት አንድ የሆነ አንድ ፔፐር የሆነ ነገር ጻፈላው፣ ከጻፈ በኋላ እኔ በጣም ታየር ደከመኝ ይላል እና ከሱ ጋር ጭቅጭቅ አንድ በል እንደገና ደግሞ ጻና አንድኛ ትንሹ አልዴ ትንሽ ያንዳመስና ገናናት እሷም ተጨምራ ከእነሱ ጋር አያይዘው ማስተማር ለኔ ከብዶኛል። በጣም ይከብዳል ስለሆነ እና በቃ ይሄን እንጓጓለን ማለት ምን ለመቼ ነው ይሄ ትምህርት ቤት ተከፍቶ ትምህርት ቤት ልጆቻችን ልከን ብለን እንላለን። ግን ያው ምን እግዚአብሔር ያመጣው ነገር ስለሆነ ተስፋ እናደርጋለን። እግዚአብሔር እየጸለየን ያው እያስተማርናቸው ነው፣ እየታገልን ነው። ምክንያቱም ባለቤቴ ኢሴንሻል ወቀስ ስለሆነ ግዴታ ስራ ይሄዳል። ሁሉም ነገር እኔ ነኝ የማደርገው። ያው ኮሊጅ ጀምሮ ጠዋት ተነስተን እንደዚህ በማስተማር ምግባቸውን በማለት እምናት ሁሉ ነገር ማለት ይችላል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ